የተባበሩት መንግስታት ድርጅት የሰብአዊ መብት ከፍተኛ ኮሚሽነር ሚሼል ባሽሌት በኢትዮጵያ በትግራይ ክልል ውስጥ የሚገኙ ሰላማዊ ዜጎች በከፍተኛ አደጋ ውስጥ ይገኛሉ ሲሉ አስጠነቀቁ። በሰፊው የተፈጸሙ መሆናቸው በተነገረው የሰብአዊ መብት ጥሰቶች መካከል አንዳንዶቹም የጦር ወንጀል ሊሆኑ እንደሚችሉ ተናግረዋል። የአሜሪካ ድምፅ ዘጋቢ ሊሳ ሽላይን ከጄኔቭ የላከችውን ዘገባ ደረጀ ደስታ ያቀርበዋል። በትግራይ የተፈጸሙ ነው የተባሉትን የሰብአዊ መብት ጥሰቶች በብዙ አካባቢዎች የመገናኛ መስመሮች የተቋረጡ በመሆናቸው ለማረጋገጥና መጠናቸውንም ለመግለጽ አስቸጋሪ አድርጎታል። የሰብአዊ መብት ኮሚሽነር ባክሌት ገለልተኛ የሆኑ የሰብአዊ መብት አጣሪ ቡድኖች በክልሉ ተዘዋውረው ሁኔታዎችን ለመገምገም እንዲችሉና እንዲሁም ሰላማዊ ዜጎችን ከጥቃት ለመከላከልና ወንጀል የፈጸሙትንም ለፍርድ ለማቅረብ እንዲቻል አካባቢው ያለምንም ክልከላ ክፍት እንዲደረግም ጠይቀዋል። የኮሚሽነሯ ቃል አቀባይ ሊዝ ትሮሴል እንደሚሉት በአካባቢው የዓለም አቀፉን የሰብአዊ መብትና ሕጎችን የጣሱ ድርጊቶች በሁሉም ወገኖች እየተፈጸሙ መሆኑን የሰብአዊ መብት ድርጅት ቢሮ በየጊዜው ሪፖርት እንደሚደርሰው ተናግረዋል። ስለ ሪፖርቶቹም ሲናገሩ ስራ እነዚህ ሰላማዊ ዜጎች የሚበዙባቸው አካባቢዎችን በከባድ መሳሪያዎች መደብደብን፣ ሰላማዊ ዜጎችን ሆነ ብሎ ማጥቃትን፣ በዘፈቀደ የሚካሄዱ ግድያዎችንና በስፋት የሚካሄዱ ዝርፊያዎችን ያጠቃልላሉ። የአይን ማኞች እንደ ገለጹት በኤርትራ አዋሳኝ ድንበር አቅራቢያ በምትገኘው የሁመራ ከተማ ከኖቬምበር ዘጠኝ እስከ አስራ አንድ ባሉት ቀናት የከባድ መሳሪያ ደብደባ መፈጸሙን አስታውቀዋል። ከኤርትራ የተተኮሱ በርካታ የ ከባድ መሳሪያ ጥይቶች የመኖሪያ ቤትና ሆስፒታሎችን ስለመምታታቸውም በርካታ የከተማይቱን ነዋሪዎች አነጋግረናል። የኢትዮጵያ ወታደሮችና የአማራ ታጣቂ ሚሊሻዎች ሁመራን መቆጣጠራቸውን ትሮሴል ተናግረዋል። ሰላማዊ ዜጎችን መግደላቸውን፣ በሆስፒታል ባንኮች፣ የንግድ ድርጅቶች፣ ገበያዎችና የግል መኖሪያ ቤቶች ላይ ዘረፋዎች ተፈጽመዋል የሚል ክስ መቅረቡንም ገልጸዋል። ትሮሴል በከተማ ውስጥ ተፈጽመዋል ብለው ከዘረዘሯቸው አስደንጋጭ አደጋዎች መካከል እጅግ የከፋውና ብዙ መቶዎች በዋናነትም የአማራ ተወላጆች የተገደሉበትን የኖቬምበር ዘጠኝን እልቂት አንስተዋል። ከፍተኛ ኮሚሽነሩ ቀደም ሲል አበክረው እንደተናገሩት በአንድ ወገንም ይሁን የግጭቱ ተካፋይ በሆኑት ሁሉም ወገኖች ይሁን በተፈጸመው ጥቃት ሰላማዊ ዜጎች ሆነ ተብለው ተገድለዋል። እነዚህ ግድያዎች ወደ ጦር ወንጀልነት ሊያድጉም ይችላሉ። ተጠያቂነትን ለማረጋገጥና ፍትህን ለማስፈን ገለልተኛ፣ ነጻ፣ ግልጽና ጥልቅ የሆነ ምርመራ ማካሄድ ያስፈልጋል። የኮሚሽነሯ ቃል አቀባይ ትሮሴል የኤርትራ ወታደሮች ትግራይ ውስጥ መታየታቸው ተፈጽመዋል በተባሉት የጥላቻ ጥቃቶች ከዚያም ጋር በተያያዘው የዓለም አቀፍ ሕግ ጥሰቶች ውስጥ መሳተፋቸውን አስመልክቶ ገና በሚገባ ያልተረጋገጠ ቢሆንም መረጃዎች ወደ ድርጅቱ ቢሮ መድረሳቸውን ተናግረዋል። የኢትዮጵያ መንግስት በበኩሉ የኤርትራ ወታደሮች በግጭቱ ተሳታፊ መሆናቸውን አስተባብሏል። ግጭቱ ከመጀመሩ ሰባት ሳምንታት በፊት ዘጠና ስድስት ሺህ የሚሆኑ ኤርትራውያን ስደተኞች በትግራይ በሚገኙ የስደተኞች ካምፕ ውስጥ ተጠልለው ነበር። ከዚያ በኋላ ግን ብዙዎቹ ለደህንነታቸው በመስጋት መጠለያ ካምፖችን ትተው ሸሽተዋል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ እንደተናገሩት በትግራይ የሚገኙት በርካታ ስደተኞች የተገደሉ የታፈኑና፣ በግዴታ ተይዘው ወደ ኤርትራ የተመለሱ መሆኑን የሚገልጽ ሪፖርት ከወኪሎቻቸው የደረሳቸው መሆኑን ገልጸዋል። በተጠቀሰው ጊዜ አካባቢም ዩናይትድ ስቴትስ የኤርትራ ወታደሮች በኢትዮጵያ ግዛት ውስጥ መገኘታቸውን በመግለጽ ለቀው እንዲወጡ ጥሪ ማስተላለፏም ይታወቃል።